እንደምን ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የአውሮፓ ህብረት በሰብአዊ መብቶች ጥሰትና የሀገራቸውን የሰላም ሂደት ያደናቅፋሉ ተብለው በተከሰሱ ሶስት የወቅቱና የቀድሞ የደቡብ ሱዳን ባለስልጣናት ላይ ትላንት ማዕቀብ ጥሏል። እነርሱም የቀድሞው የጦር ኃይሎች ማዦር ሹም ፖል ማሎንግ፣ ምክትል የመከላከያ ሚኒስትሩ ማሌክ ሩቤን እና የማስታወቂያ ሚኒስትሩ ማይክል ማኮ ሉዝ ናቸው። እነዚህ ሶስት የወቅቱና የቀድሞ የደቡብ ሱዳን ባለሥልጣናት ካሁን ጀምሮ በሁሉም የኅብረቱ አባል ሀገሮች ተቀባይነት የላቸውም መግባት ከመከልከላቸው በተጨማሪ ንብረቶቻቸውም ታግደዋል። የብሪታንያው የአፍሪካ ጉዳዮች ሚኒስትር ሃሪየት ቦልድዊን እርምጃው ያስደሰታቸው መሆኑን ገልጸው ሀገራቸው የደቡብ ሱዳኑን ሁከት ለማብቃት በሚደረጉ ጥረቶች እንደምታግዝ ቃል ገብተዋል። የአፍሪካ ጥገኝነት ፈላጊ ፍልሰተኞች ከእስራኤል ወደ ሩዋንዳ ተባረዋል። ሌሎች የቀሩም ወደዚያ እንዳይመጡ ማስጠንቀቂያ ተሰጥቷቸዋል። አፍሪካውያን ስደተኞች በእስራኤል መንግስት የተወሰደውን እርምጃ በመቃወም ሃርዚሊያ ከተማ ውስጥ ሩዋንዳ ኤምባሲ ደጃፍ ሰልፍ አካሂደዋል። ወደ ሩዋንዳ ከተባረሩ ስደተኞች መካከል ኤርትራውያን ይገኙበታል። ስደተኞቹ ወደ ሩዋንዳ ከሚሄዱ ይልቅ በእስራኤል እስር ቤቶች መቆየቱን እንደሚመርጡ አንዳንዶቹ ይናገራሉ። ወደ ሀገራቸው ከተመለሱም የሚጠብቃቸው እስር መሆኑን ያስረዳሉ። የእስራኤል ተዋጊ ጀቶች ዛሬ ማለዳ ላይ ጋዛ ሰርጥ ውስጥ የሚገኝ የሐማስ ቅጽር ግቢ ደብድበዋል። ጦር ሰራዊቱ በትዊተር አማካይነት እንደገለጸው ጥቃቱ የተካሄደው ሐማስ ደቡብ እስራኤል ውስጥ ለተኮሰው ሮኬት የተሰጠ ምላሽ ነው። ዛሬ የእስራኤል ጀቶች ጋዛ ሰርጥ ውስጥ የደበደቡት የሐማስ ካምፕ ሁለት ወታደራዊ ክፍሎች ያሉት ነው ተብሏል። በጥቃቱ ስለደረሰ ጉዳት እስካሁን ከሁለቱም ወገን የተሰጠ ማብራሪያ የለም። ጋዛ ሰርጥን የሚያስተዳድረው ነውጠኛው እስላማዊ ቡድን ሐማስ መሆኑ ይታወቃል። በዩናይትድ ስቴትስ ምክር ቤት የደህንነት ጉዳዮች ኮሚቴ የኤፍቢአይ ማለትም የፌዴራሉ ምርመራ ቢሮ ሰራተኞች ሩሲያ በ2016ቱ ፕሬዚደንታዊ ምርጫ ጣልቃ ስለ መግባቷ ምርመራ ሲያካሂዱ ስልጣናቸውን አላግባብ ተጠቅመዋል በማለት የሪፐብሊካን ፓርቲው ሕግ አርቃቂዎች ያቀረቡትን ክስ የሚዘረዘሩ አጨቃጫቂ ሰነድ ይፋ አድርጓል። ሰነዱ ትላንት ለሕዝብ ይፋ የተደረገው ፕሬዚዳንት ዶናልድ ትራምፕ ያን በደህንነት ኮሚቴው ሊቀመንበር በሪፐብሊካኑ ዴቪን ኑኔስ የተጻፈ ሰነድ ካጸደቁና እንዲለቀቅ ከፈቀዱ ጥቂት ጊዜ በኋላ ነው። የዚህ ሰነድ ይፋ መሆን በኮንግሬሱ በትራምፕና ሪፐብሊካን ሸሪኮቹ መካከል በአንድ ወገን በዲሞክራቶችና በኤፍቢአይ ከፍተኛ ባለሥልጣናት መካከል በሌላው ወገን የተቀጣጠለውን ከባድ የፖለቲካ ጦርነት ይበልጥ አጋግሎታል። ይህ በእንዲህ እንዳለ የፌዴራሉ ምርመራ ቢሮ ዋና ዳይሬክተር ክሪስቶፈር ሬይ ትላንት ለሠራተኞቻቸው መልእክት አስተላልፈዋል። የሪፐብሊካን ፓርቲው ሕግ አርቃቂዎች ሩሲያ በፕሬዝደንታዊ ምርጫ ጣልቃ መግባቷን አስመልክቶ በያዛችሁት ምርመራ ሥልጣናችሁን አላግባብ ተጠቅማችኋል ሲሉ ቢከሷችሁም እኔ ከጎናችሁ ቆማለሁ ብለዋል። የኤፍቢአዩ ዳይሬክተር አክለውም ተግባራችን ከወገንተኝነት በጸዳና ሕገ መንግስቱ በሚፈቅድልን መሰረት ለማከናወን ምንጊዜም ቁርጠኞች ነን ብለዋል። ፕሬዚደንት ትራምፕ ምርመራውን አስመልክቶ ኤፍቢአይ እና ፍትሕ ሚኒስቴር ለዲሞክራቶች ያደላሉ ሲሉ ነቅፈዋል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው አሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ሰሜን ኮሪያ ባለፈው ዓመት በዘጠኝ ወራት ጊዜ ውስጥ ብቻ የዓለም ድርጅት የጣለባትን ማዕቀብ በመጣስ ወደ ውጭ በድብቅ ከላከችው ቁሳቁስ 200 ሚሊዮን ዶላር ማግኘቷ ታወቀ። የተባበሩት መንግስታት የባለሙያዎች ኮሚቴ ትላንት ለጸጥታው ምክር ቤት ያቀረበው ሪፖርት ፒዮንግያንግ ማዕቀቡን ጥሳ የነዳጅ ዘይት፣ ከሰል፣ ብረታ ብረትና ሌሎች ቁሳቁስ መላኳን በዝርዝር ያሳያል። ሪፖርቱ በተጨማሪም ሰሜን ኮሪያ እየተካሄዱ ባሉ ጦርነቶች ከሶሪያና ማይናማር ወታደሮች ጋር እንደምትተባበር ማስረጃ አለ ብሏል። በመጨረሻም የተባበሩት መንግስታት ሰራተኞቹን የወሲብ ጥቃት ለመጠበቅና ወንጀለኞችን ተጠያቂ ለማድረግ የሚያስችል አዳዲስ እርምጃዎችን ተግባራዊ እያደረገ ነው። ዋና ጸሐፊ አንቶኒዮ ጉቴሬስ ትላንት ስለዚሁ ለጋዜጠኞች ሲናገሩ ወሲባዊ ወከባዎች በየትኛውም ሰዓትና ስፍራ መካሄዳቸውን ፈጽሞ አንቀበልም ብለዋል። ችግሮቹን ለማስወገድም አምስት ተጨባጭ እርምጃዎችን ድርጅታቸው እንደሚወስድ ዋና ጸሐፊው አስታውቀዋል። በስራ ላይ የወሲብ ጥቃትና ወከባ ስለመድረሱ አዲስም ሆነ የቆየ ጉዳይ በቀላሉ አንመለከትም ብለው ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ወደ ዕለቱ ቀዳሚ ቅንብር እንለፍ። ውይይት ነው። የሀገር ጉዳይና መንገድ ጠቋሚ የሐሳብ መስመሮች አሁን ጉዳዩ ከማነጋገር ጥቂት ግድ የሚላቸው ዜጎች ጉዳይ ብቻ ከመሆን ሳያልፍ አይቀርም ይለናል የምሽቱ ፕሮግራም አዘጋጅ አሉላ ከበደ። አሁን አሳሳቢነቱ በእርግጥ ሁነኛ መልክ አልተበጀለት፣ ወደምንመርጠው ጎዳና የሚወስድ አይመስልም። የሀገር ጉዳይ የልዩ ቅንብሩ መጠሪያ ነው። ነገር መሠረቱ፣ አጣዳፊነቱና ልዩ ትኩረት ጋባዥነቱም በዚሁ በፕሮግራሙ መጠሪያ ሳይገለጥ አይቀርም። ከሀገር ጉዳይ የሚብስስ ምን አለ? ከመቼውም ይልቅ ዛሬ አንገብጋቢው የሀገርና የሕዝብ ጉዳይ፣ ሰሞንኛው ትኩስ ዜናና ወጎች ከዘላቂ መፍትሄዎች ጋር እንደምን ይስማሙልን ይሆን? ጥያቄው የእኛም የእናንተም የአድማጮቻችን እንዲሆን ነው ፈቃዳችን። ለረጅም ወራት በተከታታይ የሚቀርበው የሀገር ጉዳይ ዛሬም በተሰማሩበት ጎራ በሚጠበቅባቸው የሙያ መስኮች ለብዙዎች ጥቅም የሚውሉ ኪናዊ ሥራዎችን ጭምር የሚታወቁ ሁለት ግለሰቦችን ጋብዘናል። የመንፈሳዊ ትምህርቶች መምህርና በማኅበራዊና በአገራዊ ጉዳዮች በነቃ ተሳትፏቸው የሚታወቁት መጋቤ ሐዲስ እሸቱ አለማየሁና ወጣቱ የሙዚቃውን ሰው የኢትዮጵያን አይድሉን ዳኛ መምህር ሰርጸ ፍሬ ስብሃት ናቸው የምሽቱ እንግዳዎች። ባለፈው እሁድ በራዲዮ መጽሔት የጀመረው ውይይታቸው በዛሬው ምሽት ይቀጥላል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። እንደ ሀገር ወደማያኗኑር አዝማሚያ እያመራን ነው ብለሃል፣ ሰርጸ የማይወዱትን ጥያቄ በብስለትና በአስተዋይነት ትክክለኛ ወደሆነ አቅጣጫ በሚያመራ መልኩ በቅጡ መመለስ አለበት። ችግሩንም በቅጡ መመርመር መረዳትም ይጠይቃል የሚል መንፈስ መውሰድ የሚቻል ይመስለኛል። ያቀረብከው አስተያየቱት በጥሩ ሁኔታ ነው ያጋጠርከው። ሌሎችንም ሊያነጋግሩ የሚችሉ ሊያወያዩ የሚችሉ ሀሳቦችን እያነሳችሁ ነው። የዚህ ፕሮግራም ዋነኛ ዓላማም በዚህ ሰዓት የሚከታተሉን አድማጮች በያሉበት ወንድማማቾች፣ ጓደኞች፣ የተለየ ሀሳብ የሚያንጸባርቁ ሰዎች በስነ ስርዓት እንዲነጋገሩና ለአገራቸው የሚበጅ አሁን ከከፋው አዝማሚያ መታደግ የሚያችሉ ሁኔታዎችን እንዲያደርጉ ነው። ደጋግመን የምንሰብከው የዚህ ፕሮግራም ዓላማ ይሄ ነው። ሰርጸ በጉዳዩ ላይ ሳይንሳዊ ጥናት እንዳደረገ ባለሙያ ሳይሆን ግድ እንደሚለው ዜጋ የማይመለከታቸውን ተጨባጭ ነገሮችም መሰረት አድርጌ ነው ብሏል። ይህ ለሁሉም ይሰራል፣ አድማጮች ለምትከታተሉን ጭምር። መጋቢ አዲስ ጊዜ ሳላጠፋ ወደ እርሶ ልምጣ። ችግሩን በቅጡ እንረዳለን ወይ? ሰርጻ ያነሳቸውን አንኳር አንኳር ጭብጦች እስኪ ከእርሶም ሀሳብ ጋር ያዛምዷቸው። ለመፍትሄው ችግሩንም ማወቅ ግድ ይላልና፣ በእርግጥ ችግሩን ስልጣን ላይ ያለው አካል ይረዳዋል ወይ? ተረድቶት እስከሆነ ለሰነበተ መልስ ላላገኘ ጥያቄ ለምን ያልሰራ መልስ ለመስጠት ይሞከራል። ይሄ የፖለቲካ አስተሳሰብን ማንጸባረቅ አይደለም። በእርግጥ ከፊታችን የተደቀነ የከፋ አደጋ እንዳይመጣ ከሚፈልግ ዜጋ የሚመነጩ ሀሳቦች ናቸው ናቸውና ምን ይላሉ እርስዎ መጋቤ ሐዲስ እሸቱ? ብዙ አይነት ችግሮች አሉ። በአለም ላይ የሚፈጠሩ ችግሮች አንዳንዱ ችግር ለጊዜው እንደ ደመና መጥቶ የሚያልፍ እንደ ክረምት መጥቶ የሚያልፍ ችግር አለ። አንዳንዱ ችግር ደግሞ ብ ሥር ነቀል የሆነ ችግር አለ። በእውነቱ አውድሞ የዘመናት መከራ ጥሎ የሚሄድ የዘመናት ችግር ጥሎ የሚሄድ ምናልባት አንዳንዱ ችግር እንዳውም ከናካተው የማይሰጥ አይነት ችግሩ ሊመጣ ይችላል። ለምሳሌ በሊቢያ ብትመለከት ሙአመር ጋዳፊ አርባ ሁለት አመት ሲቀመጡ የሊቢያ ህዝብ ሲበላ ሲጠጣ ሲደሰት ነው ብሎ ነው አለም የሚያምነው፣ እንጂ እንደዛ አድርጎ ጋዳፊን ለምዕራባውያን አሳልፎ ከጉድጓድ አውጥቶ አሳልፎ የሰጣ ብሎ የገመተ ማንም አልነበር። በኢራቅም ሳዳም ሁሴን እንዲሁ ነበር። በልቤ በሶማሊያ ሙሀመድ ዚያድ ባሬ፣ በሌሎችም ታሪክን ስናነብ ብዙ ነገሮች አሉ። ይሄ እንግዲህ ምንድን ነው? ቀስ በቀስ ስራን መመርመር፣ አካሄድን መርመርመር መመርመር ለጊዜ ጥቅም ሲባል ቋሚ ነገሮች እንዳይጠፉ አሁን ለጊዜው ፖለቲካዊ መፍትሄ ሊመጣ ይችላል። ለጊዜው አለባብሶ ቢያርሱ ባረ የሚመለሱ እንደሚባለው ለጊዜው እያዳፈን እያዳፈን ያቆየናቸው ችግሮች ውስጥ ውስጡን በስለው በስለው ከቁስልነት ወደ ካንሰርነት ተቀይረው የመጡ ይመስለኛለን፣ አሁን ስመለከት። ስለዚህ እኔ በመጀመሪያ ደረጃ ችግሩን ስርነቀል ችግር መሆኑን ማወቅ ቅድም እንደተባለው ከውጭ የግፊቶች እንዳሉ ብናውቅም በህዝቡ ውስጥ ግን ህዝቡ በራሱ ነው አሁን ነገሮች እያንቀሳቀስ ያሉ እንደምንሰማውም እንደምንነው በህዝቡ መካከል ነው ያለ ነው። እዚሁ ኢትዮጵያ ውስጥ ነው የምናወራው የምንነጋገረ ኢትዮጵያ ውስጥ ሆነን ነው በህዝቡ መካከል ነው ችግሩ ያለው። ስለዚህ እኔ ቆም ብለን ቆም ብለን የመንግስት አካላት በተለይ የኋላ ፍሬኑን የያዙ ሰዎች፣ ጋቢና የተቀመጡ ሰዎች ለነገ መክፈል ያለባቸው ሁሉ ዋጋ ከፍለው ችግሩን ፊት ለፊት ተጋፍጠው እንደ ከሚዲያ ሽፋን ከፖለቲካ ፍጆታ ያለፈ ከጊዜያዊ የእሳት ማጥፋት ስራ ያለፈ በስር ነቀል እሳቱን ሊያጠፋ የሚችል ችግሩን በሽታውን ነቅሮ በሚችል መንገድ ስራ መስራት አለባቸው ብዬ አስባለሁ። ይሄ ይህን የምናደርገው ቅድም እንዳልኩ አየለ እንዲቆይ፣ ከበደ እንዲቆይ ብቻል፣ ኢትዮጵያ የምትባለው ሀገር እንድትቀጥል። ምክንያቱም ሁልጊዜ እንደሚነገረው ያለንበት ይሄ ምስራቅ አፍሪካ የድህነትን የደህንነትም ችግር ያለበት አካባቢ ነው። በጣም ከባድ በፖለቲካው፣ በሃይማኖቱ፣ በኢኮኖሚ፣ በብዙ ነገሮች የተወጠረ ክልል ነው። ከብዙ ሺህ ዓመታት ጀምሮ ቀይ ባህርን ተንተርሶ ብዙ ችግሮች ያሉበት ነው እና ይሄንን ያጤነ እውቀት ላይ የተመሰረተ እምነት ላይ የተመሰረተ የሀገር ፍቅር ላይ የተመሰረተ ነገን ያለመ መልስ ማዘጋጀት የሚያስፈልግ ይመስለኛል። መልካም። እንዳላችሁት ግራና ቀኙን የሚመለከት ወደ ውስጥም ራስን መመርመር ጭምር የሚጠይቅ ነው። ያለ ጥያቄ ስልጣን ላይ ያሉ አካላት የሚኖራቸው ኃላፊነት በማያደራድር ሁኔታ ግልጽ ነው። ዜጎችም አዎንታዊ ሚና መጫወት ይችላሉና፣ ግን እስኪ የዜጎችን እንመልከት። እንዲህ እናንተ እንደ ዜጋ ግድ ይለናል፣ የሀገራችን ሁኔታ ያሳስበናል፣ የቤት የወዳጅ ብቻ ሳይሆን የትኛውም ጫፍ ላይ የሚኖር ኢትዮጵያዊ ጉዳይ ያሳስበናል ብላችሁ እንደምትነጋገሩት እንደ ሀገር ወደማያና ኑር አዝማሚያ ብሎታል። ሰርጸ ወደዛ እንዳናመራ ዜጎችስ በየፊናቸው ምን ሊያደርጉ ይገባ ይመስላችኋል? በቅርብ ያለውን ሰው የማሰቡን ያህል በሩቅ ያለውንም ደግሞ ምናልባትም ቁርሾ ያለውን ቅሬታ ያለውን የተበደለውንም ከግምት ማስገባት ይጠይቅ ይሆናል። ምን ቢደረግ ግን በእርግጥ የሚፈለገው ሁነኛ አዝማሚያ ሊፈጠር ይችላል? ሰርጸ የዲሞክራሲ ጥያቄዎች አብረውት ቢኖሩ ነገር ግን የዲሞክራሲው እርግጠኝነት መጣም አልመጣ ዜጎች በእንዲህ አይነት ሁኔታ ይህም ተሻግረው ብዙ ነገር ሊያደርጉ ይገባል። ወደ ሰላም የሚያመጡ ጥያቄዎቻቸውን ብቻ አድሬስ ወደሚያደርጉ ዘዴዎች ሀሳብ መግለጫዎች፣ ወይም ደግሞ ፖለቲካዊ የሚሆን እንቅስቃሴዎች የሚሄዱበትን ምርጫ ማመቻቸት መቻል አለባቸው ዜጎች ይህንን እንግዲህ ሚዲያው ሊመራው ይችላል። ትልልቅ ህዝባዊ ሀሳብ ሊያቀርቡ የሚችሉ የአደባባይ ምሁራን ሊመሩት ይችላሉ። በተለይ ከምሁራኑ አካባቢ በጣም ከፍተኛው ይሄንን ሊያስታርቅ የሚችለው መንገድ ይገኛል ብዬ አስባለሁ። ምክንያቱም ቁጭ ብለው በሰከነ አስተሳሰብ እንዲህ አይነት ሁኔታዎች በተለያዩ ሀገራት ሲፈጠሩ በምን ሁኔታ ተሻገሩት የሚለውን መላ ሊያመለክቱን የሚችሉት ሊቃውንቱን ጭምር በመሆናቸው የእነሱን የእነሱን መጀመሪያ ተሳትፎ እንጠይቃል ብዬ አስባለሁ። በሁለተኛ ደረጃ የሃይማኖት ተቋማት በጣም ከፍተኛው ከፍተኛው ኃላፊነት ያለባቸው ናቸው። ይሄ የሞራልም የግብረ ገብም ጉዳይ አለበት። አብሮ እንደገና ደግሞ ሁሉንም የሀይማኖት አስተምህሮዎች ብናይ በእንዲህ አይነት መልኩ የሚገለጽን ስሜት የሚደግፍ አይነት ነገር የለውም። ጥያቄ መኖሩን አደለ የሚቃወመው፣ የሚገለጽበትን አፕሮች ግን አሁንም በየሃይማኖቶቹ መርህ ላይ እንዲመሰረት የግድ ይላል እና የሀይማኖቶቹ ቀኖና በቀኖናቸው መሰረት ይሄን በእውነት ሊያስተምሩ በዚህም ቆጣር ነው በኩል የቆመውንም ኃይል ሊገስሱ ሊቆጡም ሊመክሩ ይገባል። በሁለቱም ሳይድ የአስታራቂነት ሚናቸው እንዳለ ሆነ ስህተትን ደግሞ በእውነት ሰቶ እውነትን እሳት ስለቱን ሳይሰጠቁ እውነትን የመናገር ደግሞ ድፍረት ያስፈልጋቸዋል። የሃይማኖት ተቋማት ስላለ የእኔ ሙያ ወደ ሆነው ወደ ስነጥበብ ወደ አርት ስመጣ ደግሞ ዩኒቨርሳል ነው አርት በባህሩ እንደምናውቀው ከፍ ያሉ የሂማኒዝም ጉዳዮች በተለይ በጣም ይመለከቱታል። ከሬኔሳንስ ዘመን በኋላ የመጣውን የአርት ፍልስፍና ብናይ ወደ ሰው ወደ ሰብአዊነት የመጣ ሀሳብን ነው በትልቁ ሲያነሳ የነበረው። እስከ ዛሬ ድረስ የተደረጉ የነጻነት እንበላቸው፣ የሶሳይቲ ሽግግሮች እንበላቸው፣ የዘመናዊነት ሽግግሮች እንበላቸው ጥሪያቸው ከፍልስፍናው በፊት እንደውም አርት እየቀደመ ሌሎቹ ፖለቲካውና ሳይንሱ እየተከተሉት ነው የሚሄዱት። እና አርት በኢማጂኔሽን ሆኑ ከሚሄድ በማሳመን ክሂሉን ከፍ ያለ ጥበብ በመሆኑ የስነ ጥበብ ሰዎች ይህም ዩኒቨርሳል የሆነ ከፍ ያለ ሀሳብ ይዘው ቋንቋንም፣ ነገርንም፣ ብሄርንም የሚሻገረውን ትልቅ እንስጥቃቸውን ይዘው ሌላ ያልታየ መልዕክት ሊያስተላልፉልን ይገባል። የሰላም ጥሪ ብቻ እንዲያስተላልፉልን አደለምን። የሚፈልገው መፍትሄም እንዲነግሩ ነው። የመሪነት ሚናም እንዲኖራቸው ጥበበኞቹ መሪነትም አላቸው። ሰውን ያላየነው ነገር ይታያቸዋል። ያን ሊያመለክቱ ይገባል። የጥበብ ፈጣሪዎቹ ሰዎች ይሄ ሁላችንም የሚያሰክነውን ሀሳብ የሚያመጣው ነው። ራሱ ጥበብም ሲሰራ ሀርሞኒ የሚባል ትልቅ ኮንሰፕት አለው። በሙዚቃ ብትመጣ ህብር የምንለው ነገር በጣም የተለያዩ ሲንጉላር የሆኑት በየራሳቸው የተበታተኑትን ድምፆች አንድ ላይ ህብር የሚሰራ አቋም ማለት ነው። ያንን የሚሰሩበት ጥበብ እኛ ስሜት ውስጥ ገብቶ የሚፈጥሩትን ኢሞሽን አለ። ያ ኢሞሽን ማለት የህይወታችንን መጸብራት ነው። እኛም ራሳችን ልክ ሙዚቃው እንደሚሰሩበት እያንዳንዷ ሲንግል ድምፅ እየተበታተንን በየግላችን አንዳንድ ሀሳብ ያለን ከአንድነታችን በጣም ሰፋ ያሉ ልዩነቶችን ብጭምር አብረውን ያሉ ናቸው። ያንንም ሰፍቶ የሚይዙ ደግሞ ብሔራዊ ማንነት ናሽናሊዝም የሚባል ነገር ደግሞ አለን። ያንን ሊጣራ የሚችል ያንን ሊያስታርቅ የሚችል ጥበባዊ ስራዎች ይጠበቃል። ይሄ በተለያዩ ጊዜያት በተለይ በሀያኛው ሀያ አንደኛው ክፍለ ዘመን በነበር አውሮፓም ላይ በተከሰቱ የዓለም ጦርነቶች ጊዜ የተደረገ ነው። እኛማ እንደሁም ሶፈርሚሲያችንም የጠበቅ ነው። ለዚሁ በአርቱን ጭምር ነው። አዝማሪዎቻችን ከአድዋ ከማይጨው ጦርነት ላይ ያደረጉት ነገር ቃላቶቻችን ሁሉ አውቀውት እንደውም መጀመሪያ አዝማሪዎችን የመበቀል ተግባር ውስጥ እንዲገቡ ያደረጋቸው ጥበቡ ከፍተኛ የሆነ ህዝብን የማነቃነቅ ነጻነትን እንዲያስጠብቅ የመንከባከብ የመብራት ሚና ስለነበረው ነው። ከጦረኛው ይልቅ እንደውም አዝማሪዎቹን በሁለተኛ ጦርነት በተለይ በማይጨው ይዞ የመግደል እርምጃ ሁሉ እንደተፈጸመባቸው ሲልቪያ ፓንክረስት በካፉት ኢትዮጵያ የካልቸራል ሚኒስትሪ ላይ እናነበዋለን። ቴሌግራሙን ሁሉ እንዲገደሉ የወጣውን ቴሌግራም ሁሉ አታች አድርገውታል። እና ይህ የሚያሳየውን ምንድን ነው? ጥበቡን በጣም በከፍተኛ ሁኔታ ህዝብን የመምራት ሚና እንዳለው ነው። አሁን ግን የእኛ ሀገር ስነጥበብ ደግሞ ስናየው በቡድን የተከፈለና አንዱ በፍርሃት የተሸበበ አንደኛው ደግሞ ከውጪም በከፍተኛ ሁኔታ የተነሳውን ጉዳይ ማቀጣጠል ስሜት ያለው ይሆናል። ሁለቱም ሁለቱም በጎ አይደሉም። በጎ ይሆናል ጊዜን የማስበው ስነ ጥበቡ የራሱ የራሱ ሶስተኛ አማራጭ በጎ አማራጭ ማቅረብና መምራት ሲችል ነው የሚል ሀሳብ አለኝ። ግን አሁንም የህዝባዊ ውይይቶች በጣም ሊቀጥሉ ይገባል። ሚዲያው አሁን ካለበት አፈና ሊለቀቅ ይገባዋል። በብዙ ሁኔታ አሁንም ስቲል ኦፊሻል ናሬቲቭ ብቻ ነው እየሰማን ያለ ነው። የመንግስትን አቋሞች ብቻ ነው እየሰማን ያለ ነው። ዜጎች እያሉ የአዲስ ነገር አሁንም ሀገራችን ሚዲያ ውስጥ በደንብ ሰፊ ድል ተሰጥቶት ለመፍትሄም በሚሆን መልኩ ችግሩንም ለማወቅ የሚረዳ መልኩ ክፍት አይደለም። ይሄ የሁል ጊዜ ጥያቄያችን ቢሆንም አሁን ከሁል ከምንም ጊዜ በላይ ደግሞ ተርዝ ላይ የደረሰ ጥያቄ ነው ብዬ ነው የማስበው። ስለዚህ በቃ ያ የሚሰለቸው እስካሁን የቆየንበት ይሄ ግል ውዳሴው ለራስ መልካ ውዳሴ ማቅረቡ ነገር ይብቃና ቃና እስቲ እስቲ ደግሞ የማንወደስበት ለራሳችን ዲስኮንፈርስ የሚሰጠኝ ግን ደግሞ እውነት የምንሰማበት ደግሞ መድረክ የምትፈተው መልካም ከናንሁም፣ ይሄ በጣም ወሳኝ ሀሳብ ይመስለኛል። ወሳኝ ሀሳቦችን በእርግጥ አንስተሃል ሰርጸ፣ አነጋጋሪ፣ ምናልባትም በድፍረት ሊካሄድባቸው የሚገቡ ያልተጎበኙ የሚመስሉ መንገዶችንም ጭምር ጠቁመሃል። የዚህ ፕሮግራም አላማ መንገድ ማሳየት መጠቆምም፣ እንደሚሰማችሁ ወደ ውስጥ ገባ አድርገን እንድንመለከት ማድረግ ነው እና እሱን ያደረግክ ይመስለኛል። ያነጋግሩ የሚገቡትን አንኳር ነጥቦች ለማስታወስ ያህል ዜጎች ድርሻ ከመገናኛ ብዙሃን እስከ ምሁራንና ሌሎች፣ እውነትን የመናገር ድፍረት፣ ለእምነት አባቶችና ለእምነት ቤቶች ክብርን፣ ለጥበብ ፈጣሪዎቹ ብሏል። ብሔራዊ ማንነትን የማስታረቅ ሚና፣ ነጻነትን የማስከበር፣ የመምራት፣ አቅጣጫ የመጠቆም ጭምር ብሏል። አድማጮች በያሉበት እንደሚወያዩ ተስፋ አድርጋለሁ። መጋቤ ሐዲስ እሸቱ እርሶም እስኪ በሰርጸ መንገድ ገፋ ያድርጉልን። ከዜጎች የተለያዩ ቡድኖችን አንስቷል። ሰርጸ እስከ ቡድኖች ድረስ

ምሰሶ ነው መካከል ላይ። በአዲስ ኪዳን ትምህርታችን የአዲስ ኪዳን መካከለኛ የሚባል ትምህርት አለ። የብሉይ ኪዳን መካከለኛ ሊቀ ካህናቱ ነበር። የአዲስ ኪዳን መካከለኛ ደግሞ ሌላው ጉዳይ አለ። እሱ የራሱ ረት እኔ አሁን የፖለቲካ መካከለኛ፣ የፍቅር መካከለኛ፣ የይቅርታ መካከለኛ፣ የመግባባት መካከለኛ ሊሆኑን የሚችሉትን ነገሮች አስቀድመን ከሞላ ጎደል አበላሽ ተናቸዋ ብዬ አምናለሁ። ከዚህ በፊት እኔ አዲስ አድማስ ጋዜጣ ላይም የሆነ ሀሳብ ተናግሬ ያለሁ። ለምሳሌ የእምነት ተቋማት ምንድን ነው አላማቸው? መንግስትም መንቀፍ መደገፍም አይደለም አላማቸው፣ ወይም ደግሞ ተቃዋሚዎች መንቀፍ መደገፍም አይደለም አላማቸው። መንግስት መሬቱን ሲያለማ የእምነት ተቋማት ደግሞ የህዝቡን ጭንቅላት ማምራት ማልማት አለባቸው ብዬ ተናግሬ ያለሁ። ለምሳሌ መንግስት ስለ ልማት ብዙ ይነግረናል፣ ስለ ህዳሴው ብዙ ይነግረናል። ልክ ነው፣ ስራው ነው ነገር ግን የእምነት ተቋማት ጳጳሳቱ፣ ፓትርያርኩ፣ ፓስተሮቹ፣ የእስልምና ጉዳዮች ምክር ቤት ከፕሬዚዳንቱ ጀምሮ ያለው እኔን ጨምሮ እንዳቅሜ የተሰማራ ነው። መሬት ስለ ምርጥ ዘር፣ ስለ ማዳበሪያ፣ ስለ ጉድጓድ፣ ስለ ህዝብ ንቅናቄ ስለ ምን እናዋራለን? ለዚህ የተመደቡ ሌሎች ሰዎች ስላሉ እኛ ልማታችን፣ ህዳሴያችን የሚለውን ነገር ለጊዜው ትተን ፍቅራችን ይቅርታችን ብንል መካከል ምሰሶ በጠባዩ ሀገር ቤት ቤት ሲሰራ ታውቃለህ፣ ምሰሶ ይተከላል። ምሰሶ በጠባዩ አራቱም ግድግዳዎች እኩል እንዳገኙ ተደርጎ ነው የሚተከለው። ከአራቱ ግድግዳዎች ወደ አንዱ ካጋደለ ሶስቱ ስለሚርቃቸው ይፈርሱና ቤቱ ግድግዳ ብቻ ሆኖ ይቀራል። ቤት የሚሆኑ አራቱ አራቱ ማዕዘን ሲግባባ ነው። አሁን የሃይማኖት መሪዎች የኪነ ጥበቡ ሰዎች ቅድም ሰልጥ ያላቸው ሰዎች ጫፍና ጫፍ ነው ያሉት። መካከል ላይ ሆኖ አንተምተው አንተምተው የሚል ተሰሚ ሰው ጠፋ። ምክንያቱም ለምሳሌ በሀገር ውስጥ ያሉትን የሃይማኖት መሪዎች ሰው እንዳያዳምጥ ከመንግስት ጋር ተባብረዋል ብሎ ነው የሚያምነው። ሰው ውጭ ያሉትን እንዳያዳምጥ ከተቃዋሚዎች ጋር ተባብረዋል ብሎ ነው የሚያምነው። ስለዚህ እኔ መካከል ላይ ለእውነት የወገነ ከእውነት ጋር የተባበረ ለሕዝብም የማያዳላ ለመንግስትም የማያዳላ ድሀ ሲበደል ፍርድ ሲጎል፣ ይህ ልክ አይደለም፣ ሰው ሲሞት ደም ሲፈስ ተው ልክ አይደለም የሚል፣ በሌላ በኩል ደግሞ ደም ለመሰሰሱ ለመፍሰሱ ምክንያት የሚሆኑ ደግሞ ከህዝቡ መካከል ያለውን ደግሞ ልጆች ረፉ አሁን እየሄዳችሁበት ያለው መንገድ የሚያጠፋን ነው ሀገር የሚያጠፋ ሀገር የሚደመስስ ህዝብ የሚያጠፋ ነው ብሎ ሁለቱንም ለመቆጣት መካከል ላይ የቆመ ሰው ማግኘት ያስፈልጋል። እስከ ዛሬ ድረስ ያልገነባ ነው። አሁን ዛሬ ላይ ስንመጣ አደጋ ፈጠረ ብርነቱን ለመ ዛሬ የትኛው አባት ሲናገር ይሰማል? ህዝቡ ውስጥ ጆሮ አለ ወኝ አለ መስዋዕትነቱን ለመናገር ከእኔ ጀምሮ ካለ ነው ጀምሮ ለአባቶቹ የተከፈተ ጆሮ አለ ወይ? የተከፈተ ልብ አለ ወይ? እና የእምነት ተቋማት መስራት የሚገባቸውን ስራ አልሰሩም። መንግስት አካፋና ዶማ ሲያነሳ አካፋና ዶማ እንዳያነሳ አይጠበቅባቸውም። መንግስት ስለ ስለ ልማት ሲያወራ ስለ ልማት እንደሮ አይጠበቅባቸውም። መንግስት የሚያለማ ዜጋ የሚፈልግ ከሆነ የሚያለማው ዜጋ ጭንቅላቱ የሚለመው በእምነቱ አማካኝነት። ይህ ህዝብ አርብ መስጊድ ውድ ቤተ ክርስቲያን የሚያጣብብ ህዝብ ነው። ስለ ቁራን ስለ መጽሐፍ ስ በየታንዙ በየአውቶቡሱ ሲነታረይት የሚውል ህዝብ ነው። ከፖለቲካ ይልቅ ለሃይማኖት የቀረበ ነው። ኢትዮጵያ ህዝብ በጣም ከሰለጠነ ካድሬ ይልቅ ለየዋ ቄስ ወይም ደግሞ ለየዋ ሸፍ የሚታዘዝ ህዝብ ነው። ለፓስተር የሚታዘዝ ህዝብ ነው። ስለዚህ እነዚህ የሚታዘዝላቸው የእምነት ተቋማት ደግሞ በራሳቸው ደግሞ በሌላ ችግር ተተበተቡ። እውነቱን ለመናገር እንደው የኛ ህዝብ ለፖለቲካ ምቹ ስለሆነ ለሃይማኖት ምቹ ስለሆነ ደግ ስለሆነ መስጊድ ይሄዳል፣ ቤተ ክርስቲያን ይሄዳል፣ ክርስቲያኑ ቤተ ክርስቲያን ፕሮቴስታንት ጸሎት ቤት ይሄዳል እንጂ በትክክል መሪ ኑሮት እንዳልሆነ እግዚአብሔር የሚያውቀው ህዝቡ የሚያውቀው እውነቱን ለመናገር ስለዚህ እኔ የእምነት ተቋማት ነገ አባ ተብሎ ፓስተር ተብሎ አቡነ ተብሎ ሼህ ተብሎ ተከብሮ ለመኖርም ኢትዮጵያ የምትባል ሀገር ታስፈልጋል። ይሄንን ማስተካከል ያስፈልጋል ብዬ አምናለኝ። በሌላ በኩል ደግሞ እኔ ሶስት ቃላት መታረም ያለባቸው ከህዝቡ አንደበት ልክ ስረኖች ተፈተው ከቃሊቲ ከሊን ወጡ እንደተባለው ከሀገር ውስጥ ከመንግስት ባለስልጣኖች አንደበትም ሆነ በውጭ ቃሉ ተቃዋሚዎች አንደበት ተፈተው ነጣ ወጡ ይገባቸዋል ብዬ የማያስረ ሶስት ቃላት አሉ። ጠባብ ትምክህተኛ ወያኔ የሚል እኔህን እነዚህን ቃላት ይዣሉላል። አንድ ሀምሳ ስልሳ ሰዎች ጥያቄ አድርጌ ነበር ባለፉት አምስት ስድስት ወራት። ለምሳሌ ጠባብ ሲባላት ምንድን ነው የሚሰማ ሲባል አሁን ጠባብ የሚለው ብዙ ጊዜ እንደ ወክል የሚሰ ብዙ ሰው የሚሰማው ጠባብ የሚለው የኦሮምኛ ቋንቋ ተናጋሪውን፣ ትንክተኛ የሚባለው የአማርኛ ቋንቋ ተናጋሪውን፣ ወያኔ የሚባለው ደግሞ የትግርኛ ቋንቋ ተናጋሪ እንዲ ወክል ተደርጎ ነው የተቀረጸ። ቃል ጦር ነው። ቃል ልብ ይሰብራል። ቃል አንገት ይሰብራል። ሲራክ እንደተናገረው ጅራት ስጋን ያቆስላል ምላስ ሰዎችን ይሰብራል ነው የሚለው እነዚህ ቃላት እርማት ሊደረግላቸው እኔ ትምክህተኛ ጠባብ የሚለውን እርቅ ሰላም ፍቅር በሚለው ብንተካው ወያኔ ስንል የኖርነውን ደግሞ ደግሞ ወገን የሚል ብንተካው ነገ እናተርፋለን በሌላ በኩል ደግሞ በመንግስት በኩል ያለው አንዳንድ የምናያቸው ሰው መሆኑ እስረኞች ተፈቱ ተብሏል ይቀጥላል አይቀጥልም ጊዜና ሁኔታ የሚያሳየን ነው ይህን ስደረግ ነው በተቃዋሚዎቹ በኩል ደግሞ በዚህ በኩል ደስ ብሎናል የሚቀጥለው ጉዳይ ይቀጥልን የሚል ደግሞ የመግባባት በሰለጠነው አለም እንደሚደረገው አይነ- እንዲህ የመመሰጋገን ጠባይ ቢኖረን የመግባበ- ጠባይ ቢኖረን፣ አንደኛ ሁለተኛ፣ ህዝቡ በፖለቲካ ፓርቲውንና ህዝቡን ለይቶ ቢያይ። ለምሳሌ የትግረኛ ቋንቋ ተናጋሪ ወንድሜ ከፖለቲካ ፓርቲው ጋር ጨፍልቄ ለ አይገባል። የኦሮሞኛ ቋንቋ ተናጋሪውን ከሌላ ፓርቲ ጋር ጨፍልቄ ለው አይገባል። ጎረቤቴ ያለው እኔ ታክሲ ስጠብቅ አብሮ ሲጠብቅ የሚሆን ስኳር ሲጠፋ እንደ ባዶ ሻይ የሚጠጣ መብራት ሲጠፋ በጨለማ የሚያድር ታክሲ ፀሐይ እያቃጠለው ወረፋ ሲጠብቅ የሚሆን የትግርኛ ቋንቋ ወንድሜ ጎረቤት ያለ ይህንን ጨፍልቆ ማታ ይገባል። በሌላ በኩል ደግሞ የትግርኛ ቋንቋ ተናጋሪ ወንድሞቻችን ደግሞ የራሳቸው እንደሴት መፍጠር የለባቸውም። የኦሮመኛ ቋንቋ ተናጋሪ ወንድማቸው አደጋቸው አለ፣ የአማርኛ ቋንቋ ተናጋሪ ወንድማቸው አደጋቸው አይደለም። ከመቀሌ ከአደዋ እስከ ድሬዳዋ ከመቀሌ እስከ ሱማሌ ድረስ እንደልባቸው ወጥተው ገብተው ሰርተው አብበው ወልደው ከብዶ የኖሩባት ሀገራቸው ናት። ስለዚህ ሌላውን ወገን የአማርኛ ትግርኛ፣ ማን ኦሮምኛ ተናጋሪውን እንደ ጥላት የመፈረጅ ጠባይ እመለከታለሁ። ቢ አማርኛ ኦሮምኛ ተናጋሪውን ደግሞ ትግርኛ ተናጋሪ ወንድሞን እንደ ጥላት የመፈረጅ ምልክቶች ያለው፣ ህዝቡ ይህንን ማረም አለበት። ለህዝቡ ልንነግረው ይገባል። ፖለቲከኞቹ የራሳቸው ጉዳይ። ምናልባት ፖለቲከኛ እንደምታውቀው ትርፍና ኪሳራ እያሰለ ነው ይ ስራ የሚሰራው በተለይ እኛ ሀገር ላይ ነገ ምን ያመጣል፣ ምን ነገ ምን ችግር ይፈጥራል የሚባል ነገር የለም። በውጭ የሚያሉት ፖለቲከኞች፣ በሀገር ውስጥ የሚያሉት ፖለቲከኞች ለጊዜው የሚገኘውን ትርፍ በማስላት ዘላቂ ቁስልና ጠባሳ የሚጥሩ ንግግሮች ሲናገሩ እንሰማለን እና እኔ ህዝቡን በእነዚህ ሰዎች ላይ ሊነቃባቸው ይገባል እርስ በርሱ እንዲናበብና እንዲረዳደ ሊግባር ይገባል ብዬ አስባለሁ። በድጋሚ ጅግ አድርጌ አመሰግናለሁ። ንግግሩ ይቀጥላል። አድማጮች በዚህ ሰዓት በየቤቱ የሚከታተሏችሁ በየበኩላቸው እንደሚወያዩም ተስፋ አድርጋለሁ። በድጋሚ ሰርፀ ፍሬ ስብሐት መጋቢ አዲስ እሸቱ አለማየሁ እግዚአብሔር ይስጥልኝ። መልካም ምሽት። በጣም በጣም መልካም ምሽት ላንተም። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ከሰኞ እስከ አርብ እንደዚሁም ደግሞ ቅዳሜና እሁድ በ22 በ25 ሜትር ባንዶች ከዋሽንግተን ዲሲ የሚተላለፈው የጥር 26 2010 ዓ.ም ፕሮግራም ነው እየተከታተላችሁ ያላችሁት። ቀጣዩ የሙዚቃ ቃና ነው። አሁን አዘጋጅና አቅራቢው ደሳሌ መኮንን ምርጥ ምርጥ የሳምንቱን የእንግሊዝኛ ዜማዎች ይዞ ከእናንተ ጋር አብሮ ይቆያል። ለደሳለኝ መኮንን መስመሩን እለቃለሁኝ። እንግዲህ ምሽቱን ሳስተናግዳችሁ ያመሸሁት ሄኖክ ሰማ እግዜር ነኝ። ዝግጅቶቻችንን ከምሽቱ ሶስት ሰዓት እስከ አራት ሰዓት የአማርኛውን ዝግጅት መከታተል ትችላላችሁ። ከቴክኒክ አቀናባሪ ብርሃን ኃይሉ ጋር በመሆን እሰናበታለሁ። ደህና ደሩ። አመሰግናለሁ ሄኖክ፣ የአየር መስመሩን ስለለቀክልኝ ያው እንዳልከው ምርጥ ምርጥ የሆኑ ዜማዎችን ነው ይዤ የቀረብኩት በዛሬው የሙዚቃ ቃና ፕሮግራም። በአሜሪካን የቢልቦርድ ሰንጠረዥ ላይ በዚህ ሳምንት ከአንድ እስከ አስረኛ የያዙትን ዜማዎች ይዤ ቀርብ ያለሁኝ የምሽት ፕሮግራማችንን የምንጀምረው ታዲያ የአስረኝነትን ደረጃ በያዘው ዜማ ይሆናል። የዜማው ርዕስ No limit yet sing it up. Zimmer see one dims a If I hit it one time, I'm a piper. If I hit it two times, then I like her. if i f three times I'm a wife uh. it ain't safe for the black or the white girl. It ain't safe fitting safe, it ain't safe fitting safe. Tell so your man pipe up, pipe, up. and it from hey. on the safe. Ayy, yeah, put me and get some money. Ayy, yeah, put G and get some money. No limit, I'm a fucking soldier. Ayy, always lit, yeah, I'm never sober. It's for three days in a row, y'all be coming over. Told that bitch to kick rock, she act like it's a boulder. Ayy, Rory, shopping, that mean, copping. Always popping, hella popping. She's a bopper, homie, hopping. Ain't no stopping, album chopping. Got the city on fire. ከጠረጅ ላይ በዚህ ሳምንት የአስረኝነትን ደረጃ የያዘውን የጂኤዚን ኖ ሊሚት የተሰኘውን ዜማውን ነበር ያደመጥ ነው። ወላጆቹ ያወጡለት ስም ጀራልድ ጊልም በመድረክ ስሙ ደግሞ ጂኤዚ ዘ ቢውቲፉል ኤን ዳም ብሎ የሰየመውን አራተኛ የሆነውን የስቱዲዮ አልበሙን በገበያ ላይ የዋለው ባለፈው የታህሳስ ወር ሲሆን በአልበሙ ውስጥ በርካታ የራፕ አቀንቃኞች ተሳትፈውበታል። ቀደም ብለን ባደመጥ ነውም ኖ ሊሚት በተሰኘውም ዜማ ላይ ያጀበችው ካርዲቤ Naparachi, what does <laughs> it an onion nutter? Jas <laughs> and the guas, <laughs> Dagmo, Tandari, Senyon, yeah, imagine Dragon Zema and Naganyadlin. Just a young gun with a quick fuse. I was uptight, wanna land loose. I was dreaming of bigger things and wanna leave my old life behind. Not a yes, sir, not a follower. Fit the box, fit the mode, have a seat in the foyer. Take a number. I was lightning before the thunder thunder Well I was scheming for the masses Who do you think you are? Dreaming about being a big star under ተንደር የተሰኘውን የኢማጅን ድራግንን ዜማ ነበር ያደመጥነው። ኢማጅን ድራግን በላስ ቬገስ ኔቫዳ የሚኖሩ አራት ሙዚቀኞች ያሉበት የሙዚቃ ባንድ ሲሆን ያደመጥነው ዜማ ኢቮልቭ ከተሰኘው አልበማቸው ውስጥ የተካተተ ዜማ ነው። ወደሚቀጥለው ዜማ ስንሸጋገር የሁለት አመቷን ወጣት እንግሊዛዊ ድምፃዊ ዶዋ ሊፓን እናገኛለን። ኒው ሩልስ የተሰኘው ዜማ በዚህ ሳምንት በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የስምንተኝነትን ደረጃ ይዟል። Tal Talking in my sleep at night, making myself crazy. Out of my mind, out of my mind. Wrote it down and read it out, hoping it would save me. for በዚህ ሳምንት የስምንተኝነትን ደረጃ የያዘውን ኒው ሩልስ የተሰኘውን የዶ ሊፓን ዜማ ነበር ያደመጥነው። የሰባተኝነትን ደረጃ ወደ ያዘው ዜማ ስናመራ ደግሞ የካናዳዊን ራፐር ድሬክን እናገኛለን። ዲፕሎማቲክ ኢሚውኒቲ በተሰኘው ዜማው started talking to me like i'm slowing down opinions over statistics of course gassed off journalistic coming me and all you'll get is the ballistic report book the private room at wally's way to twist in the court i got multicolored rings like the olympics of course at award shows cutting through the tension of course girls hugging me to asking me what said that is boy i be walking around the six like i invented it boy yeah who am I, the do or die? The one with the fewest lies and the truest ties. They try to compare us, but like a job straight out of high school, there's no you and I. I taught you everything you know, now you got student pride. All factual. I call the house the embassy, the studio, the chapel. I hate to travel. I just pulled up on Solana Show, the girls are natural. I knew a way back when Hollywood was international. Yeah, the furthest I've been, that's where to my ends. Word of the flags that belong in the hood of my bins. Very presidential. I broke all the codes for zoning in my residential. I broke spirits that I never meant to. My body isn't much of a sacred temple. With vodka and wine and sleep at the opposite time. Getting out of line like when you make a stencil. Or getting out of line like when you break a pencil. Violating the Treaty of side. Champagne is the alias, but no cease and desist. In I, I. -I. Refuse to comply with regulations. I listen to heavy metal for meditation. No silence, like Sanders on the Detroit Lions. Get a run around and I bury it where they won't find you. Motor City Casino, I'm at the cage with my old license. They tell me, don't worry, I got your money like Osiris. Osiris City. Dirty 30, working on me. Tired of women that may tag me in pictures, airing my dirty laundry. Catering is from Giorgio Baldi, Robin's favorite. It's nice, but I prefer Madeo Calamari rings and tomato. I got the sauce and now shorty's keep claiming Prego. Waking up at 6 pm, like where does the day go? Forecasting tornadoes, brainstorming retaliation at dinner tables. 2010 was when I lost my halo. 2017 I lost a J-Lo. A Rotterdam trip had me on front page though. I had to lay low. Hot topic like your everyday clothes. ዲፕሎማቲክ ኢሚዩኒቲ የተሰኘውን የድሬክን ዜማ ነበር ያደመጥነው። ባድ አትላብ የተሰኘው የሄልሲ ዜማ በዚህ ሳምንት የስድስተኝነትን ደረጃ ይዟል። It tastes like Jack when I'm kissing him, so I told him that I never really liked his friends. Now he's gone and he's calling me a bitch again. It's a guy that lives in a garden state, and he told me that we make it till we graduate. So I told him that the music will be worth the wait, but he wants me in the kitchen when it's dinner plate. I believe, I believe, I believe, I believe that we're meant to be, but jealousy, jealousy, jealousy, jealousy get the best of me. Look, I don't mean to frustrate, but I always make the same mistakes. Yeah, I always make the same mistakes Cause... For trying, you know I'll be lying, saying, Who is the one? Ooh, ooh. that could finally fix me. Looking at my history, i love. Got a girl with California eyes, and I thought that she could really be the one this time. But I never got the chance to make a mind because she fell in love a little thin white lines. London girl with her attitude, we never told no one, but we look so cute. Both Way better things to do, but I always think about it when I'm bottom through. I believe, I believe, I believe, I believe that I'm in 2D. Jealousy, jealousy, jealousy, jealousy, get the best in me. Look, I don't mean to frustrate, but I always make the same mistakes, yeah. Always make the same mistakes, cause I'm bad at love. Ooh, but you can't blame me for trying. You know i would be lying, saying. Fix me looking at my history I'm time to feel and face. I know that you're afraid. I'm gonna walk away. It's time to feeling and face. You know I'm bad at But you can't blame me for trying. You know I'd be lying. Saying, You're the one Ooh. that could finally fix me. Looking at my history. አድ አትላ የተሰኘው የኒውጀርሲ ግዛት ተወላጅ የሆነችውን ድምፃዊ የሄልሲን ዜማ ነበር እያደመጥ ነው። ያደመጥነው የአምስተኝነትን ደረጃ የያዘውን ፈነስ የተሰኘውን የቡርኖ ማርስን ዜማ ነበር። ካርዲቢ ነበረች ያጀበችው። ቡርኖ ማርስ ባለፈው ሳምንት እሁድ በተካሄደው የግራሚ ሽልማት ላይ የአመቱ ምርጥ አልበም፣ የአመቱ ምርጥ ቅጂና የአመቱ ምርጥ ዜማ በሶስቱም ዋና ዋና ክፍሎች በማሸነፍ ዋንጫዎችን ይዞ ቤቱ ገብቷል። ወደ አራተኝነት ደረጃ ስንመጣ ሮክስታር የተሰኘውን የፖስት ማሎንን ዜማ እናገኛለን። Feel just like a rock star. Hey, hey. All my brothers got that gas and they always be smoking like a rock star. When me, when me call up on no show up man, them that the shot toss. When my homies pull up on your block, they make that thing go ta ta hey, hey. Switch my whip, came back in black. I'm starting saying recipes of my She asked me, light a fire like a am awesome hey. Act a fool on stage, probably leave my, leave my show in a cup, cup. Hey. It was legendary, through a TV, I know we know what I'm, untouched. I'm untouched. On the table like a I've been, I've, been, I've been poppin', poppin', man, I feel just like a rock star. All my brothers got that gas, and they always be smoking like a rock star. When me, me call up on no f show up, man, them the shot When my homies pull up on your block, they make that tango grata tata. I've been in the hills, superstars, feelin' like a pop star. Drinking in it bad Jumping in the pool and I ain't got on no bra Bruh. Get up front and back Pulling on the tracks and now she screaming out no more. Yeah, yeah, yeah. They like savage why you got a 12 car garage And you only got six cars I ain't with the cake and how you kiss that, that. Your wifey say I'm looking like a whole snap Peace. Green Hunnids in my safe I got old racks yeah. LA always so asking where the ሮክስታር የተሰኘውን ፖስት ማሎን በትዌንቲ ዋን ሳቬጅ በመታጀብ የተጫወቱትን ዜማ ነበር እያደመጥ ነው። ሃቫና የተሰኘው የካሚላ ካቤሎ ዜማ የሶስተኝነትን ደረጃ ይዟል። የተሰኘው የካሜላ ካሜሎ ዜማ ነው፣ በዚህ ሳምንት የሦስተኝነትን ደረጃ የያዘው። የሁለተኝነትን ደረጃ ወደ ያዘው ዜማ ስንሸጋገር ደግሞ ኤድ ሸረን በቢዮንሴ ታጅቦ ፐርፌክት እያለ የሚጫወተውን ዜማ እናገኛለን። Follow my lead. Well, I found a girl, beautiful and sweet. Well, I never knew you were the someone waiting for me. Cause we were just kids when we fell. የሁለተኝነትን ደረጃ የያዘውን ፐርፌክት የተሰኘውን ኤድ ሸረን በቢዮንሴ ታጅቡ የተጫወተውን ዜማ ነበር እያደመጥ ነው። በዚህ ሳምንት ከመቶዎቹ ምርጥ ዜማዎች መካከል በአሜሪካን የቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ የያዘው ጋድስ ፕላን የተሰኘው የድሬክ ዜማ ነው። የተከበራቸው ሙዚቃ ቀን አድማጮች፣ አብራችሁ ስለቆያችሁ እያመሰገንኩ ለዛሬ የመሰናበታችሁ በዚሁ ጋድስ ፕላን በተሰኘው በሳምንቱ ምርጥ አንደኛ ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት They wish and they wish and they wish and they wish and they wish on me. Yeah. I've been moving calm, don't no trouble with me. Trying to keep it peaceful is a struggle for me. Don't pull up at 6 a.m. to cuddle with me. You know how I like it when you loving on me. I don't wanna die for them to miss me. Yes, I see the things that they wishing on me. Hope I got some brothers that outlive me. They gon' tell the story was different with me. God's plan. God's plan. I hold back sometimes I won't. Yeah. I feel good sometimes I don't. like, yeah. I finesse down Western Road. Might go down to GOD, yeah, wait. I go hard on Southside G, yeah, wait. I make sure that Northside side and still. Bad things, it's a lot of bad things that they wish, and they and they and they they wishin' on me Bad things it's a lot of bad things that they wish and they wish and they wish and they wish and they on me, yeah. Hey, hey. She say, Do you love me? I tell her only partly. I only love my bed and my mom. I'm sorry. 50 dub, I even got it tatted on me. 81, they'll bring the crashes to the party. And you know me, turn the O2 into the O3 dog. 40 Ollie, there be no me. Imagine if I never met the bro skis. God's plan, God's plan. I can't do this on my own. Hey, no, hey. Someone watching it close, yup, yeah, close. I've been me since Scarlet Road. Hey, bro, hey. Might go down as G-O-D. yep yeah, wait. I go hard on Southside G. Hey, wait. Yeah. I make sure that north side eat, yeah. And still bad things it's a lot of bad things that they wishing and wishing and wishing and wishing they, wish and they wishing on me yeah yeah bad things it's a lot of bad things that they wish and wishing and wish and, and wishing they wishing on me yeah